Hagarinya report. አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ሩብ ክፍለ ዘመን ያስቆጠረውን የአልጀርሱን የድንበር ስምምነት እንዲያከብሩ ጥሪ ያቀረቡም። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ 25 ዓመታት ያስቆጠረውን የአልጀርሱን የድንበር ስምምነት እንዲያከብሩ ሰሞኑን ጥሪ አቅርበዋል። ዋና ጸሐፊው ይህንን ጥሪ ያቀረቡት ሁለቱ ሀገራት የድንበር ጦርነት ለማስቆም የፈጸሙት የእርቅ ስምምነት በአልጀሪያ ዋና ከተማ አልጀርስ ከተፈረመ ሩብ ክፍለ ዘመን ወይም 25 ዓመታት ማስቆጠሩን በተመለከተ ባወጡት መግለጫ ነው በሁለቱ የኤርትራ ሀገራት መካከል እንደ አዲስ እያገረሸ ነው ያሉት ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑን የጠቀሱት አንቶኒዮ ጉተሬዝ ሀገራቱ የገቡትን ስምምነት እንዲያከብሩ አሳስበዋል። በዋና ጸሐፊው ቃል አቀባይ ስቴፋኒ ጁዳሪች በኩል በወጣው መግለጫ በስምምነቱ መሰረት ኢትዮጵያና ኤርትራ በመካከላቸው ያለውን የድንበር ግጭት በዘላቂነት ለመፍታትና ዘላቂ ሰላምን ለማስፈን ሀገራቱ የሰላም ስምምነቱን እንዲያከብሩ ነው ጥሪ የቀረበው። በተጨማሪም ኢትዮጵያና ኤርትራ ከሰባት ዓመታት በፊት የጀመሩትን ሰላማዊ ግን ግንኙነትና ኢኮኖሚያዊ ትብብር እንዲያስቀጥሉም ጥሪ ቀርቧል። ከአምስት ዓመታት በፊት ታህሳስ ወር በኢትዮጵያና በኤርትራ መካከል የተፈረመው የአልጀርሱ ስምምነት የጦርነቱ መነሻ ከሆኑ ምክንያቶች አንዱ የሆነውን የድንበር መካለል ለማስፈጸም ያለመ እንደነበር ይታወሳል። በሌላ ኤርትራ ተኮር ዜና ኤርትራ ከኢጋድ አባልነቷ በድጋሚ መውጣቷን አስታወቀች። ኢጋድ የቀጠናውን ፍላጎት ማሳካት ተስኖታል ብላለች። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ ልማት በይነ መንግስታት ኢጋድ መውጣቷን የሀገሪቱ የማስታወቂያ ሚኒስቴር ሰሞኑን አስታውቋል። አስመራ ለኢጋድ ዋና ጸሐፊ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ረጅም ጊዜ የዘለቀ ድክመት በማሳየቱና በቀጠናው ጉዳዮች ላይ በሚጫወተው ጎጂ ሚና የተነ ነው ብላለች። ኤርትራ እንደ አውሮፓውያኑ ዘመን አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንደዚሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች ማስታውሳለች። ይሁን እንጂ በመግለጫዋ በሂደትና በተለይም ከ2005 ጀምሮ እንደ አውሮፓውያኑ ዘመን አቆጣጠር ማለት ነው ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና እየተጫወተ ነው ብላለች። በእነዚህ ድርጊቶች ምክንያት አስመራ እንደ አውሮፓውያኑ ዘመን አቆጣጠር 2007 ከአባልነቷ ለመውጣት መገደዷን መግለጫው አክሎ አብራርቷል። ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ ሰኔ 2023 አባልነቷን እንደገና አጠናክራ ነበር ያለው መግለጫው። የሀገሪቱ መንግስት ተቋሙ ህጋዊ ግዴታዎቹን መካድ ቀጥሏል ያለች ሲሆን፣ ይህም ጠቀሜታውንና ህጋዊ ስልጣ ኑን እያዳከመው በመሆኑ ከዚህ በኋላ አባል አልሆንም ብላለችም። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ለኢትዮጵያ ከአንድ ዓመት በፊት ከፈቀደው የ3.4 ቢሊዮን ዶላር የተራዘመ ብድር በአራተኛው ዙር የብድሩ አፈጻጸም ግምገማ ላይ በባለሙያዎች ደረጃ ከኢትዮጵያ መንግስት ጋር ከስምምነት ላይ መድረሱን ገለጸም። በአራተኛው የብድር አፈጻጸም ግምገማ ላይ በተደረሰው ስምምነት መሰረት ተቋሙ ለኢትዮጵያ ከብድሩ ውስጥ ቀጣዩን 261 ሚሊዮን ዶላር ቦርዱ ካጸደቀው በኋላ እንደሚለቀቅ ነው ይፋ ያደረገው ይህ ብድር ሲለቀቅ ተቋሙ ከአጠቃላይ ድሩ ውስጥ እስካሁን ለኢትዮጵያ የለቀቀውን የገንዘብ መጠን 2.1 ቢሊዮን ዶላር የሚያደርሰው ይሆናል። ይህ የተቋሙ ውሳኔ የመጣው ባልቫሮስ ፒርስ የተመራው የዓለም አቀፉ የገንዘብ ተቋም ቡድን የኢትዮጵያን የማክሮ ኢኮኖሚ ማሻሻያ እና የኢትዮጵያ መንግስት ቅድሚያ ትኩረት የሰጣቸውን ፖሊሲዎች አፈጻጸም ሁኔታ ከገመገመ በኋላ ነው ተብሏል። ኢትዮጵያ ለዓለም የንግድ ድርጅት አባልነት ለምታደርገው ድርድር 1050 ያህል ጥያቄዎች ቀርበውላታል ለሁሉም ምላሽ ሰጥታለች አሉ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ኢትዮጵያ 98 በመቶ ንግድ የሚከናወንበትን የዓለም የንግድ ድርጅት አባልነት በትኩረት እየሰራችበት ነው ያሉት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ቃል ሰሞኑን የዓለም የንግድ ድርጅት አባልነቷን ሂደት የተመለከተ መድረክ መዘጋጀቱን ገልጸዋል። ሚኒስትሩ በዚህ ወቅት ኢትዮጵያ ለዓለም የንግድ ድርጅት አባልነት ለምታደርገው ድርድር 150 ያህል ጥያቄዎች ቀርበውላታል፣ ለሁሉም ምላሽ ሰጥታለች ብለዋል። የዓለም የንግድ ድርጅት 96 በመቶ የዓለም ሕዝብን ያቀፈና 166 አባል ሀገራት ያሉት በመሆኑ ኢትዮጵያም አባል ለመሆን በፈረንጆቹ የካቲት ወር 2003 ጥያቄ ማቅረቧ ይታወሳል። የድርጅቱ አባል ለመሆን ረጅም ድርድርና ከአባል ሀገራቱ ለሚቀርቡ ጥያቄዎች መልስ መስጠት እንደሚገባ ያነሱ የሚያነሱት ሚኒስትሩ በዚህም ኢትዮጵያ በፈረንጆቹ ግንቦት 6 2008 የመጀመሪያውን የድርድር ሂደት አካሂዳለች ብለዋል። በፈረንጆቹ ጥር ወር 2020 ላይ አራተኛውን ድርድር ዳግም ጀምራለች ያሉት ካሳውን ጎፌ በ2025 መስከረም ወር ላይ ደግሞ ስድስተኛውን ድርድር አከናውናለችም ሲሉ ተናግረዋል። ለአባልነቱ የባለብዙ ወገን ድርድር ከ56 ሀገራት ጋር መደረጉንና በሁለትዮሽ የሀገራት ድርድር ደግሞ ከቱርክ፣ አርጀንቲናእና ቻይና እንደዚሁም ከሩሲያ ጋር በጥሩ ሁኔታ ድርድሩ ተካ ተካሂዷል ብለዋል። በድርድሩ ሂደት ኢትዮጵያ እስካሁን 410 የሕግ ማሻሻያዎች ማድረጓንና 32 ግዴታ የሚገባባቸው ውሎችን መፈረሟንም አስታውቀዋል። በአራት ወራት ብቻ በኤሌክትሪክ መሰረተ ልማቶችና በኃይል ስርቆት 143 ሚሊዮን ብር በላይ የሚገመት ጉዳት ደረሰብኝ አለ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት አራት ወራት ብቻ የተሽከርካሪ አደጋና ስርቆትን ጨምሮ በመሰረተ ልማቶችና በኃይል አቅርቦቱ ላይ 143 ሚሊዮን ብር በላይ የሚገመት ጉዳት መድረሱን የኢትዮጵያ ኤሌክትሪክ ኃይል ሰሞኑን አስታውቋል። ተቋሙ የደረሱ ናቸው ያላቸውን ጉዳቶች አስመልክቶ በሰጠው መግለጫ በአራት ወራት ውስጥ ተቋሙ በሚያስተዳድራቸው መሰረተ ልማቶች ላይ 107 የሚሆኑ ጉዳቶች ደርሰዋል። የወንጀል ክስ የተመሰረተባቸውና በምርመራ ሂደት ላይ ያሉ ተጠርጣሪዎች መኖራቸውንም ይፋ አድርጓል። እየደረሰ ያለው ስርቆት ከግለሰብና ከተቋም አልፎ በአገር ኢኮኖሚ ላይ ከፍተኛ ጫና እያሳደረ መሆኑን ያስታወቀው አገልግሎቱ፣ ሁሉም ኢትዮጵያውያን ይህንን የስርቆትና የውድመትን እንቅስቃሴ እንዲከላከሉለት ጥሪ አቅርበዋል። የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ ተጀምሯል። ከዚህ በኋላ የፋይዳ ዲጂታል መታወቂያ የባንክ አንቀሳቃሽ መታወቂያ ሆኗል። የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ ያስጀመሩት የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም በጋራ የባንክ አካውንቶች ከፋይዳ መታወቂያ ጋር የሚተሳሰሩበትን ሀገር አቀፍ የጊዜ ሰሌዳ ሰሞኑን ይፋ አድርገዋል። በዚህም መሰረት በአዲስ አበባ ከተማ አስተዳደር፣ በሀረሪ ክልል እና በድሬዳዋ ከተማ አስተዳደር አስተዳደር እንደዚሁም በሁሉም ክልሎች የሚገኙ የዞን ዋና ከተሞችና የክልል ተጠሪ የሆኑ ከተማ አስተዳደሮች ከታህሳስ 1 ቀን 2018 ዓም ጀምሮ እስከ ታህሳስ 30 ቀን 2018 ዓም ድረስ የባንክ አካውንት ከፋይዳ ጋር የማጣመር ስራ የሚካሄድባቸው መሆኑ ተገልጿል። በሁሉም ክልሎች የሚገኙ የወረዳ ዋና ከተሞች ደግሞ ከታህሳስ 1 እስከ ጥር 30 ድረስ፣ እንደዚሁም በሁሉም ክልሎች የሚገኙ ከወረዳ ዋና ከተሞች በታች ያሉ ከተሞችና የገጠር ወረዳዎች ከጥር 1 ቀን እስከ መጋቢት 30 ቀን 18 ዓመተ ምህረት ድረስ ተግባራዊ ይደረግባቸዋል ተብሏል። በዚህ መሰረት ተገልጋዮች በተጠቀሱት ጊዜያት ውስጥ ባንኮች በሚያመቻቹት መሰረት በአካል በመገኘት ወይም በኦንላይን የዲጂታል የፋይዳ መታወቂያ መረጃቸውን ከባንክ ሂሳባቸው ጋር እንዲያስተሳስሩ ማሳሰቢያ ተሰጥቷል። ከዚሁ ከፋይዳ ዲጂታል መታወቂያ ጉዳይ ሳንወጣ ለፋይዳ ብሔራዊ መታወቂያ ለማውጣት ከተመዘገቡ 29 ሚሊዮን ዜጎች መካከል መታወቂያውን የወሰዱት ከ7 ሚሊዮን አይበልጡም አለ የኢትዮጵያ ብሔራዊ መታወቂያ ፕሮግራም። ተቋሙ ይህንን ያስታወቀው ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በጋራ በዲጂታል መታወቂያ ላይ አለ ያሉትን የማንነት መረጃ ስርቆት መጠበቅ የሚያስችል የዲጂታል ምስክር ወረቀት አገልግሎት የተመለከተ መግለጫ በጋራ በሰጡበት መርሃ ግብር ነው። የኢንፎርሜሽን መረብ ደህንነት አስተዳደር በዲጂታል መታወቂያ ላይ ያለውን የማንነት መረጃ መጠበቅ የሚያስችል አገልግሎት በይፋስ ጀምሯል። አገልግሎቱ በይፋ ስራ መጀመሩን ተከትሎ መግለጫ የሰጡት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዲሬክተር ትዕግስት ሐሚድ የፋይዳ መታወቂያ ሰርቲፊኬት አገልግሎት ጤና፣ ትምህርት እንደዚሁም ባንክን ጨምሮ ሌሎች አገልግሎቶቹን ለዜጎች የማቅረብ ሁነኛ መንገድ ሆኖ ያገለግላል ብለዋል። ዋና ዲሬክተሯ በተጨማሪም ከዚህ በኋላ ለፋይዳ መታወቂያ የሚመዘገቡ ዜጎች የዲጂታል መታወቂያ ምስክር ወረቀት አገልግሎት ይሰጣቸዋል ብለዋል። ጊፋታ በዓለም ቅርስነት ተመዘገበም። የወላይታ ሕዝብ የአዲስ ዓመት አከባበር የሆነው ጊፋታ በሰው ልጆች ወካይ ቅርስነት በተባበሩት መንግስታት ትምህርት ሳይንስና ባህል ድርጅት ዩኔስኮ ተመዝግቧል። አከባበሩ በዩኔስኮ የተመዘገበው ድርጅቱ ሀያኛውን የማይዳሰስ ባህላዊ ቅርስ ጥበቃ የመንግስታት ኮሚቴ ስብሰባ በህንድ ኒው ዴሊ ከተማ በተከናወነበት ወቅት ነው። ኢትዮጵያ በዚህ ጉባኤ በሰው ልጆች ወካይ ቅርስነት እንዲመዘገብ ያቀረበችው የማይዳሰስ ባህላዊ ቅርስ የሆነው ጊፋታ የወላይታ ሕዝብ የአዲስ ዓመት ፌስቲቫል ሲሆን ዩኔስኮ መመዝገቡን ተቀብሎ ቅርሱን በሰው ልጆች ወካይ የማይዳሰስ ባህላዊ ቅርስነት አጽድቆታል። ጊፋታ በዩኔስኮ የተመዘገበው ተቋሙ ያስቀምጣቸውን አምስት መመዘኛዎች አሟልቶ በመገኘቱ መሆኑን የቱሪዝም ሚኒስቴር አስታውቋል። ፌስቲቫሉ በሰው ልጆች ቅርስነት እንዲመዘገብ ካበቁት ዋና ዋና ጉዳዮች መካከል ዕድሜ፣ ጾታ፣ ሃይማኖትና ማህበራዊ ደረጃን ሳይለይ የሚያሳትፍ ፣ እንደዚሁም በትምህርት ቤቶችና በሚዲያዎች ለትውልድ በመሸጋገር ላይ የሚገኝ መሆኑ ይገኝበታል ተብሏል። የቱሪዝም ሚኒስትሩ ሰላማዊት ካሳ ጊፋታ በዩኔስኮ የተሰጠው እውቅና ለወላይታ ህዝብ እና ለመላው ኢትዮጵያውያን ጥልቅ ትርጉም አለው። እውቅናውም ይህንን ቅርስ ለመጠበቅ ያለንን ቁርጠኝነት ያጠናክርልናል ብለዋል። በመጨረሻም አዲስ አበባ በ2025 የቤት ኪራይ ውድ ከሆነባቸው አስሩ የአፍሪካ ከተሞች አንዷ ሆነች። አዲስ አበባ በ2025 መገባደጃ ከፍተኛ የቤት ኪራይ ከሚያስከፍሉ አስር የአፍሪካ ከተሞች መካከል መመደቧን ቢዝነስ ኢንሳይደር ዓለም አቀፍ የኦንላይን ዳታቤዝ የሆነውን የኑምቤኦ መረጃን ዋቢ አድርጎ ዘግቧል። ቢዝነስ ኢንሳይደር አፍሪካ በዘገባው የአዲስ አበባ ከተማ የኪራይ መረጃ ጠቋሚ 22 ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃ ደግሞ 2 ሁለተኛ ላይ ተቀምጣለች። በዚህም ለመኖሪያ ቤት ተከራዮች በአህጉሪቱ በጣም ውድ ከሆኑ ከተሞች መካከል አንዷ አዲስ አበባ እንድትሆን አድርጓታል ብሏል። ከአዲስ አበባ በመቀጠል የደቡብ አፍሪካዋ ኬፕታውን ከተማ የኪራይ መረጃ ጠቋሚ 21 አለም አቀፍ ደግሞ 218 ሆኖ ሲመዘገብ የሩዋንዳ ዋና ከተማ ኪጋሪ ደግሞ በ16 የኪራይ መረጃ ጠቋሚ በአለም አቀፍ ደረጃ 264ተኛ እንድትቀመጥ አድርጓታል። ቢዝነስ ኢንሳይደር እንደዘገበው በዚህ ዓመት የቤት ኪራይ ዋጋ መጨመ ሲጨመር በአፍሪካ ከተሞች ለሚኖሩ ዜጎች ዋና ፈተና ሆኗል ከፍተኛ የመኖሪያ ቤት ወጪዎች ግለሰቦችን እና ቤት ተከራዮችን ራቅ ወዳለ የከተማ ዳርቻዎች እንዲዘዋወሩ እያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪን መጨመር የጉዞ ጊዜን ማርዘም እና ምርታማነትን የመቀነስ ችግሮችን አስከትሏል ብሏል በተለይም ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእነዚህ ከተሞች እጅግ እየተጎዱ ነው ሲልም አክሏል Hagarinya report.